በአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ መሾምና ባደረጉት ንግግር ላይ ከአዲስ አበባና ከመቀለ ዘጋቢዎቻችን ከህዝብ አስተያየቶች ሰብስበው ልከውልናል። በመጀመሪያ መለስካቸው አምሃ ከአዲስ አበባ የላክልንን እንስማ። በተለምዶ አዲስ አበባ አራት ኪሎ ተብሎ በሚጠራው አካባቢ አንድ ካፌ ስገባ አይኔን ወደ ሳውኝ ሁለት ወጣቶች አመራው። ላናግራቸው ስላቸውም ሙሉ ፈቃደኛ ሆነው ስማቸውንና የተሰማሩበትንም ሥራ ሳይቀር ነገሩኝ። አሞን አበበ እባላለሁ አለኝ። በአዲስ አበባ ዩኒቨርሲቲ በፍልስፍና ትምህርት ለዶክተሬት ዲግሪው እየሠራ ነው። የጠቅላይ ሚኒስትሩ ንግግር እንዴት ያለ ስሜት አሳደረብህ? አልኩት። በጣም አብዛኛው የተናገሩት ነገር እስከዛሬ ከባለስልጣኖች ያለመድ ነው እና ሰምተነው የማናቀው አነጋገር ነው እና የተናገሩት ንግግር ውስጥ ጭንቅላትንም ልብንም የሚያሳዩ አረፍተ ነገሮች አሉበት እና ጭንቅላትን ስል ምንድን ነው አገሪቷን ወደ አንድ ለማምጣትና ህዝቡን ለማስተሳሰር ውጭ ላሉ ኢትዮጵያን ያደረጉት ጥሪ እጅግ በጣም የሚያስደንቅ ነው። ብሔራዊ እርቅ እየተባለ ለብዙ ጊዜ ሲወራ የነበረው ነገር በሳቸው አፍ እንዶ በቃል በቀጥታ ባይገለጽም፣ ግን በተዘዋዋሪ እንደተገለጸ ነው የሚሰማኝ እና ከዛ ባሻገር ደግሞ እስከዛሬ በአብዛኛው ባለስልጣኖቻችንን እንደ ባለስልጣን እንጂ እንደ ሰው እንዳናያቸው የሚያደርጉ ንግግሮች ነበሩ እና እሳቸው የእናታቸውን የጠቀሱልን ተሞክሮ እሳቸው የነበራቸውን ነገር እና አለካ እነሱም እንደዚህ እንደ ሰው የእናት ፍቅር ያውቃሉ እንድንል እና አገሪቷን በእናት ብዙ ጊዜ የመመሰል ነገር አለ ኢትዮጵያ ውስጥ እና ከዛ ጋር አያይዘን እንድናይ አስችለውናል። እና በጣም የተለየ ንግግር ነው አሁን ኢትዮጵያ ውስጥ ላለው ተስፋ ለቆረጠ በጣም ጨለማ የሆነ የኢትዮጵያ ወደፊቷ ጨለም ብሎ ለሚታየው ማህበረሰብ ትልቅ ብርሃን የሚፈነጥ ንግግር ነው ያደረጉት። በኢትዮጵያዊነቴ በእጅጉ የተደሰትኩበት ዕለት ነበር ያለኝ፣ ደግሞ በዚሁ በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ነኝ ያለኝ ብንያም መኮንን ነው። ንግግሩ ትልቅ ዋጋ አለው ይላል። ኢትዮጵያን በአዲስ ራዕይ ለማየት የሚያስችል ነው ብዬ አስባለሁ። ና ይህንን አስተሳሰብ በቀለለ መንገድ ቤተሰባዊ በሚያስመስል መልኩ እኔ ጠቅላይ ሚኒስትር ነው የሚያወራው ብዬ ለማሰቡላ በጣም ከብዶኛል። ምክንያቱም በዲሞክራት በሚባሉ ሀገሮች ለምደናቸው ነበር። እንደዚህ አይነት አስተሳሰቦች ባደጉ ሀገሮች ለምደናቸው ናቸው ነበር። እንደ ኢትዮጵያ ባሉ ሀገሮች ግን ለግል እንደሚያወራ ጉዳታችንን ፊል ያደረገ ነገር እስከሚመስል ነው የቀረበው። በዚህ አንጻር የተናገሩት ንግግር ወጣቱን የሚያስነሳ ህዝቡን የሚያስነሳ አብሮ የሚያሰራ ነው ብዬ አስባለሁና በዚህ በዚህም አጋጣሚ ምናልባት ሁላችንም የእሳቸውን ንግግር እንደ ንግግር ብቻ ሳይሆን የወደፊቷን ኢትዮጵያ በሚቀርጽ ራዕይ አይተ ነው መነሳት ያለብን ይመስለኛል። እኔ እንደዛ ነው መንፈስ ነው የተሰማኝና ከዛ አንጻር የትናንትናው ቀን በጣም በጣም እድለኛ የሆነበት ቀን ነው ብዬ አስባለሁ እንደ ኢትዮጵያ የሳስበው ማለት ጠቅላይ ሚኒስትሩ ኢትዮጵያዊነትን የገለጹበትን መንገድ ደግሞ የተረጎመው እንደዚህ ነበረ። የመጀመሪያው ነገር ሀገሩን ለሚወድ ሰው ኢትዮጵያዊነት የተገለጸበት መንገድ በጣም በጣም ደስ ይላል። ምክንያቱም የብሔር ብሔረሰብ የህዝብ ሀገር ነው የምትባለው እና ኢህአዴግ ከሚከተለው አስተሳሰብ አንጻር ስናያቸው ለባለፉት ዓመታት ለተወሰኑ ዓመታት የብሔር ፖለቲካ በጣም ጮዋል። አዎ ከመግነንም አልፎ ሰዎች እስከሚለያዩ ድረስ እስከሚገዳደሉ ድረስ ሁላ ደርሰንበት ነበረና ኢትዮጵያዊነት ትልቁ ኢሜጃችን መሆኑን የገለጹበት መንገድ ከደማችን ጋ የተሳሰረ መሆኑን ሲያስረዱ ጦርነት ሄጅ ከጦርነት ጋር ሲተሳሰር በትምህርቶች እናያቸዋለን። አድዋ ጦርነት ምን እንደሆነ እናውቃለን። ማይጨው ምን እንደሆነ መተማመን እንደሆነ እያንዳንዱ ኢትዮጵያዊ ለሀገሩ የከፈለውን ዋጋ እዛ ውስጥ ኢትዮጵያ እንዳለች እንረዳለን። እዛ ውስጥ የኢትዮጵያ ሕዝብ እንዳለ እንረዳለን። ይሄ አንደኛው ነገር ነው። ኢትዮጵያ የተሳለችበት ኢሜጅ ኦፍኮርስ እጠብቀውም ነበረ። ገናም ፕሮፋይላቸውንም ሳነበው ይዘውት የመጡት አስተሳሰብ የኢህአዴግ ኦልድ ጄኔሬሽን ከሚያስበው ለየት ያለ ነው ብዬ አስባለሁ። በጣም ዘመናዊ አስተሳሰብ በንግግር ልናምነው የምንችል ልንቀበለው የምንችል ኢቨን የማናምነው ነገር ሁላ በግልጽ ልናውራበት የምንችል አስተሳሰብ ነው ብዬ አስባለሁ። ይሄ አንደኛው ነጥብ ነው። ኢትዮጵያዊነትን የገለጹበት ነገር ማለት ነው። ሁለተኛ መሪዎቻችን የሚቀርቡበት የፊት ገጽታቸው ራሱ ቶናቸው ራሱ ንግግራቸው እንዳናዳምጥ ራሱ የተወሰነ ተጽዕኖ አለው። መሪ ሲባል በጣም ኮስታራ፣ በጣም ኃይለኛ፣ እንደዛ አይነት አመለካከት ነበራቸው። ና እሳቸው ጋር አንዱ በጣም ያየሁት ነገር ምንድን ነው፣ በእያንዳንዱ ንግግራቸው በጠቅላላ ስሜታቸው ይታያል። ኢትዮጵያዊነትን ሲያወሩ ኢትዮጵያዊነት ምን እንደሆነ እናነብ ነበር። ወጣትነትን ሲያነብ ወጣትነትን በጣም እናየው ነበረ። ሴትነትን ሲያወሩ ፊዚካሊ ሴት አይደሉም፣ ውስጣቸው ግን ሴትነትን እንመለከት ነበር። ና ኢሹን በጣም መርጠውን የመጡት ማን ምን መነካት እንዳለበት ቀደም ሲል የሰማ ነው። አሞን በቀለ ደግሞ አዲሱ ጠቅላይ ሚኒስትር ተስፋ የሚደረግባቸው መሪ ለምን እንደሆኑ ምክንያቱን ይደረድራል። ጠብቃለሁ ብዬ ጠብቃለሁ። ምክንያቱም ከአነጋገራቸው ብቻ ሳይሆን እሳቸውን ለዚህ ቦታ ራሱ ያበቃቸው የዛሬው ንግግራቸው ሳይሆን ከዛ በፊት የነበረው የሚያሳዩን የነበረው ማንነት ነውና የአቶ ለማ ግሩፕ የሚባላል እና እነሱ ያ ቲም ለማ ኤግዛክትሊ እና እነሱ ያሳዩን የነበረው ነገር ኢትዮጵያዊነት ምን ያህል ዋጋ ሊሰጠው እንደሚገባ ትልቁ በቃ የእሳቸው እንድንጠብቃቸውም ምን ይሰራሉ ብለን እንድንጓንጓ የሚያደርገን እኔ እንደሰማሁት ከሆነ ካልተሳሳትኩ፣ በዛች ደቂቃ ንግግራቸው 28 ጊዜ ነው ሲባል ሰምቻለሁ፣ ኢትዮጵያ የምትለውን ቃል የጠቀሱት እና ይሄ በራሱ ሰው ከእሳቸው ብዙ ነገር እንዲጠብቅ ያደርጋቸዋል። እኔ ግን የእሳቸው ትልቁ የማደንቀው ነገር ምንድን ነው? ኢህአዲግ ምን ያህል ስርዓቱ ፌል እንዳረገ በዛ ፌል ባረገ ስርዓት ውስጥ መጥቶ እንዲህ አይነት አድናቆትና እንዲህ አይነት ፍቅር ማግኘት በራሱ የሰውየውን ትልቅ ችሎታ የሚያሳይ ነው እና ከሳቸው ብዙ እንድንጠብቅ የሚያደርገኝ በዚህ ውስጥ ማለፍና መውጣት መቻላቸው ነው። ልክ ስርዓቱ የተቀየረ እስኪመስል ድረስ ነው ሰው በጣም በጉጉትና በፍቅር እንትን ያላቸው እና ተግባራቸው እንደ ቃላቸው ይሆናል ብዬ ተስፋ አረጋለሁ። ስሟንም ሙያውንም ልትነግረኝ ያልፈቀደች ወጣት ደግሞ የጠቅላይ ሚኒስትሩ ንግግር የሰጣትን ተስፋ ነበር አጉልታ የነገረችኝ። ኢትዮጵያዊ ሲኖር ኢትዮጵያዊ ሲሞት ደግሞ ኢትዮጵያ ይሆናል ያሉት ግን የንግግር ዋና ኃይለ ቃልና መለያ ሊሆን ይገባል ነበር ያለችው። እኔ እንዶ እንደ ህዝብ ተመሳሳይ ቋንቋ ልናወራ የምንችለው ሀገር የሀገር ጉዳይ ሲሆነው ብዬ አስባለሁ እና ህዝቡ በሙሉ ልቡ አምኖ አንድ ሰው ላይ እንደዚህ ሲስማማ የሆነ ሀገርን የሚባል ትልቅ አደራ ለዚህ ሰው ለማስረከብ ምን ያህል ኤገር እንደሆነ ነው የሚያሳየው። ስለዚህ ልክ እንደ ሌላው እንደማንኛውም ኢትዮጵያዊ ዜጋ ጥሩ ስሜት ነው የተሰማኝ እሳቸው በመመረጣቸው ማለት ነው። ቲቲ ምትኩ የተባለች ወጣት ደግሞ ከሌላዋ ጓደኛዋ ከብሊሱማ ደረጀ ጋር በአንድ ላይ ተቀምጠው አገኘኋቸው። የቡሌ ሆራ ዩኒቨርሲቲ ሲቪል ምህንድስና ተማሪዎች ናቸው። ቲቲ ምትኩ ስለሰማቸው ንግግር እንዲህ አለችኝ። ንግግራቸው በጣም መሳጭ ነበረ እና እግዚአብሔር ባርካቸው እናቶች ለልጆቻቸው ያላቸው ምንድን ነው ያሉት። ሰባት ዓመት ላይ እያለው እናቴ ይሄ እንደመሆን ትነግረኝ ነበረ ና ክብር ለስራ እያሉ ነበረ ና እናቶች ለልጆቻቸው ያላቸው አመለካከት ገና ከልጅነታቸው ማለት መዝራት እንዳለባቸው ይገልጹ ነበር ና ደስ ይላል። ቢልሱማ ደረጃ ደግሞ ንግግሩ በራሱ ለውጥ ሊያመጣ ይችላል ባይናት ለህዝባቸው ያላቸው አክብሮት፣ በተለይ ለሴቶች ለሀገራቸው ያላቸው አክብሮት ምናምን ደስ ይላል፣ ብዙ ለውጥ ይኖራል ብዬ አስባለሁ። ሀገራዊ ለውጥ ሰላማ ሊኖር ይችላል ብዬ ገምታለሁ። አቶ ስለሻወቀ ባላለሁ ያሉ የሚሰሩ ደግሞ የጠቅላይ ሚኒስትሩ ንግግር ለሁሉም ተስፋ የሚሰጥ ነው ብለዋል። ምክንያቱም ያው ለወጣቱም፣ ለሁሉ ሁሉንም ያማከለ ነው ማለት አድሏዊ ባለመሆኑ ያ ደስ ይላል። ሰውም የሚፈልገው አሁን በአድሎ ላይ የተመሰረተ ስራ ስለሚሰራ ያ ብቻ ነው። ለሕዝቡም ቅሬታ ተገቢም ያልሆነ የነፍስ ማጥፋት ብዙ ነገር ስለነበረው ብዙ ወንድሞቻችን ሙተዋል፣ እህቶቻችን ሙተዋል፣ እናት አባት ብዙ ሕዝብ ሙተዋል። ይህንም እንኳን ማረጋጋት ወይም ማስተካከል አልተቻለም ነበር መጀመሪያ አሁን ላይ እንግዲህ ሰውየው እንደሚሉት ተስፋ አለ። ያናገርኳቸው ሁሉ ግን ንግግሩ በተግባር እንደሚፈጸም ያላቸውን ተስፋ ገልጸዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አሁን ደግሞ አለም ፍስሐ ከመቀለ የላከልን አስተያየቶች ይቀርባሉ። የመጀመሪያው አስተያየት ሰጭ ነጋሽ ገብረስላሴ ናቸው። ይቀጥላሉ። ዶክተር አብይ ባለፈው ሳምንት የኢህአዴግ ሊቀመንበር ሆኖ በመመረጣቸው የግለሰቦች አስተያየት ሰብስቤ ማቅረቤ ይታወቃል። ዛሬ ደግሞ ጠቅላይ ሚኒስትር በመሆናቸውእና ና ባሰሙት ንግግር የተመለከተ አስተያየት የሰጡን ሰዎች አሉ። መጀመሪያ አስተያየት የሰጠኝ ነጋሽ ገብረስላሴ ነው። አዲሱ ጠቅላይ ሚኒስትር ከተመረጡበት ሰዓት ለምክር ቤቱ ያቀረቡት ንግግር ሲታይ በአብዛኛው ትኩረት የሰጡበት አንድነት በማስመልከት አንድ ኢትዮጵያ የሚል መልእክት ያለው ነበርና ከንግግራቸው እንደሰማት እኛ ስንኖር ኢትዮጵያውያን ነን ስን ሞት ኢትዮጵያንን ያሉት አገላለጽ በጣም ደስ የሚል አገላለጽ ነው። ስለዚህ አሁን ያለው የመንግስት ስትራክቸር ላስተዳደር ተብሎ በክልልም በንትንም ይለያይ እንጂ ዞሮ ዞሮ ኢትዮጵያ እስካለች እኛ አለን። ስለዚህ ኢትዮጵያዊነታችን ጠብቀን መሄዳለብን የሚል መልእክት ያስተላልፈና የሀገር ፍቅር በእናታቸው እናታቸው ከሴቶች ሴቶች ደግሞ ያላቸውን ውጤትና እንትን አድርገው ለእናቶች ለሴቶች ያላቸውን ክብር የገለጹበት ሁኔታ ነበር። ስለዚህ እነዚህ የተሰጡ የመጀመሪያ ንግግሮች ጥሩ ንግግሮች ሆነው ግን ወደፊት እነዚህን መነሻ በማድረግ እነዚህ በመነሻ ደረጃ የተነገሩ ንግግሮች ከፖሊሲና ስትራቴጂ በማጣጣ የራሳቸው የወደፊት የመፍትሄ አቅጣጫ በማስቀመጥ እንዲፈቱ የማድረግ ስራዎች ይቀራሉ። በተለይ በወጣቶችም አሁን ያለውን ሁኔታ ቀርፈው ሀገራዊ ስሜት እንዲኖራቸው እና በወጣቶች ዙሪያ በስራ አጥነት ዙሪያም ብዙ መስራት የሚጠበቁ እና ወደፊትም መፈታት ያለባቸው ነገሮች እንዳሉ ነው የተገነዘብኩትና ስለዚህ ከንግግራቸው እንድምታ ሲታይ የነካኳቸው አሁን ነገሮች በሙሉ ወደፊት ከፍተኛ የቤት ስራ የሚጠብቃቸው ከኤርትራ ሰላም ስምምነት ወደ ኖርማላይዜሽን የመመለስ ሁኔታም ያስቀመጡት ነገር አለ። ስለዚህ እነዚህ ነገሮች ምናልባት የሚያስፈልጋቸው አሁን በተነገሩት ሳይሆን ወደፊት ወደ ተግባር ሲገቡ ከፖሊሲውና ከስትራቴጂው አንጻር እየተጣጣሙ ወደ ተግባር መሄድ አለባቸው። ሲታዩ በጣም ጠቃሚና ጥሩ መልእክት ያላቸው ሆነው ግን ትግበራው ላይ ነው ዋናው ፎካስ የምናደርገውና በትግበራው ላይ ከፍተኛ ከእሳቸው የስራ ኃላፊዎች እሳቸውን ከሚመለከቱ የመንግስት ባለስልጣናት ከፖሊሲው ና ስትራቴጂው በማጣጣም ብዙ ስራዎች እንደሚጠበቅ ነው የተገነዘብኩት። ስለዚህ ካቢኔውን ከመምራት ካቢኔውን አቅጣጫ ከማስያዝ ፖሊሲውን፣ ስትራቴጂውን እንዲተገበር ከማድረግ ና ለሀገሪቱም ጠቃሚ የሆኑ ስራዎች ከመስራት የእሳቸው ድርሻ ከፍተኛ ነው ና ወደፊት ብዙ ከሳቸው ጠብቃለሁ። በጣም አመሰግናለሁ። መጀመሪያ ሙሉ ስምና አድራሻ ነ? እሺ፣ አድራሻ መቀሌ ከተማ፣ ስሜ ሀዳስ አጎስ ይባላለሁ። አዲሱ ጠቅላይ ሚኒስተር ዶክተር አብይ አህመድ አዲሱ የሽሞት ርክክብ ሲደረግ በጥሩ ሁኔታ ነው ከጠቅላይ ሚኒስትር ህገ መንግስቱ የተረከቡት። ያቀረቡት ነጥቦች ብዙ ናቸው። በተለይ ለሰላም ለልማት እንድንሰራ፣ በተለይ ወጣት ሴቶች፣ ሌሎች ስራዎችም እንድንሰራ ጥሩ መንፈስ ነው የፈጠረብኝ። ስለዚህ ዶክተር አብይ አህመድ አሁን እንዳሉት ማለት ነው ብዙ ዝርዝር ሀሳቦች ተነስተዋል። ስለዚህ እኛ መጀመሪያ ትግሬ፣ አማራ፣ ኦሮሞ ማለት አይፈለግብንም ሁላችን አንድነን ነን በሚል ቃል ብዙ ነጥቦች ተዘርዝረዋል በሚዲያ ላይ ማለት ነው። ስለዚህ አሁን እኔ ከዚህ ምንድን ነው የሚማረው የዘረዘሩት ነጥቦች በተግባር የሚሰራ ከሆነ እኔ እውነት በጣም በጣም ደስ የሚል ንግግር ነው ያደረጉት ዶክተር አብይ አህመድ። ስለዚህ አሁን እኔ እንደ ወጣት ዶክተርም እንዳሉት ወጣት ሴቶች ያለ ሴቶችም የሚረጋገጥ ልማት የለም ብለዋል በተለይ ሴት ቅድምም በትግልም አብረው ነበሩ አሁን የተለያዩ መስሪያ ቤቶች በኮር ቦታዎችም አሉ በኃላፊነት ቦታዎች አሁንም ሴቶች ያለ ሴቶችም የሚረጋገጥ ልማት የለም በሚል ነጥብ አስምረዋል ስለዚህ ዶክተር እንዳሉት አሁን እኔ የሚለው የተባለ ነጥቦች በጣም ጥሩ ናቸው በጣም ከሚጠብቀው በላይ ነው ስለዚህ አሁን የተባሉ ነጥቦች በተለይ በሰላም ለመረጋገጥ ያክል ሁሉም ትግራይ አማራ ሳንል በአንድ ላይ ከሰራን የማንደርስበት ነገር የለም ሀገራችን ጥሩ ቦታ አደርሳለች ብዬ ነው የምገምተው። ስለዚህ አሁን ዶክተር አብይ ያቀረቡት ንግግር ሁሉ ያው አብረን በተግባርም እናየዋለን ብዬ ነው የምገምተው። እዛ አብሮ የሚሰሩ ባልደረቦችም አስተያየት ሲሰጡ በጣም ሰምቼ ነበር እና ለስራ በጣም ጥሩ ታታሪ እንደነበሩ፣ ለለውጥ እንደሚነሱ፣ ቅንነት እንዳላቸው ስለዚህ ይህንን ሁሉ አርአያ ሆነው እንደሚሰሩ ስለተገለጸ ስለዚህ እኔ ተስፋ አደርጋለሁ። ምክንያቱም ባቀረቡት ነጥቦች በተለይ ሀገራችን እንዴት ብላ ታድጋለች በህግ ያሉ ሙያዎች ህግ እንደ ህግነቱ መፍትሄ እንደመስ ወጣቱ ሴቶቹ፣ ሁሉም ያልተነገረ ነገር የለም፣ ብዙ ነገር ተወርተዋል። ስለዚህ ዶክተር እንዳሉት ጥሩ ነው ባይነኝ ነኝ። ስለዚህ ያው የተባለው ሁሉ ነጥቦቹም በተግባር ከተሰራ ሀገራችን ጥሩ ቦታ ደርሳለች ባይ ነኝ። አመሰግናለሁ። እሺ፣ መጀመሪያ ሙሉ ስምህን አድራሻ? አብርሃም ገብረወልድ እባላለሁ። የምኖርበት መቀሌ ነው። በግል ነው የምሰራው፣ ጥብቅና አብርሃም። ሰኞ የኢትዮጵያ አዲስ ጠቅላይ ሚኒስትር ተሰይመዋል። ቀለም ላ በመፈጸም ለኢትዮጵያ ህዝብ መደረስ ምተዋልና እንዴት ነው ያየው? አሪፍ ነው። ጥሩ ነው ያየሁት። ምንድን ነው አንደኛ በኢህአዴግ ይሄን ጉዳይ ደረጃ በደረጃ ተገማግሞ ያለውን ችግር ከመፍታት አንጻር አመራር መተካትና አመራር ማምጣት ላይ በተመለከተ ድርጅቱ ገምግሞ ዶክተር አብይ ሲመጡ ለእኔ አዲስ ነገር ነበር። ምክንያቱም በፊት በስክሪን በተለያዩ ሁኔታ ማያቸው ሰው አልነበሩ። ስለዚህ ዶክተር አብይ በጠቅላይ ሚኒስትርነት ደረጃ ሲመጡ ለእኔ አዲስ ነገር ነው ያነብኝ። ነገር ግን በሚዲያዎች በተለያዩ ሚዲያዎች እና ከምክር ቤቱም ሲቀርብ እና አንደኛ ውድድር የተመሰረተ የአሻሻም ስርዓት ስለነበረ ተወዳድሮ ማለፋቸው በኢህአዴግ ምክር ቤት ያሉ ጠንካሮችም በልጠው መገኘታቸው በራሱ ጠንካራ መሆናቸው የሚያሳይ ነው። ሌላም የተለያዩ ሚዲያዎች ጠንካራ መሆናቸው እየገለጹ ነው። ሌላም በምክር ቤቱ ሲገለጽ የነበረ ያሳቸው የትምህርት ደረጃ ያላቸውን ተሞክሮ፣ በተለያዩ መስሪያ ቤቶች የሰሩባቸው ስራዎች፣ ያቀረቧቸው ነገሮች በጣም ጥሩ ፐርፎርማንስ ወይም ደግሞ ክህሎት እንዳላቸው የሚገልጹ ናቸው። ከዛ በተጨማሪ እሳቸው ተሾመው ቀለም ላ ሲፈጽሙ ያቀረቧቸው ሀሳቦችና ይዟቸው የመጡ አዳዲስ ነገሮችን ስመለከትም እውነትን ያኛውን ነገር በተግባር ሊኖር እንደሚችል ማሳያዎች አሉ። በተግባር ከተገለጸ ወይም ደግሞ ሲተረጎም የሚታይ ሆኖ ነገር ግን አትሊስት በቃል መሀላቸውን ቀርበው ያነሷቸው ነጥቦች፣ የኤርትራ ጉዳይ በተመለከተ ሁለት መካከል በኢትዮጵያና በኤርትራ ህዝብ መካከል ያለውን የሰላም ፍላጎት በጣም ያጤኑ ይመስለኛል። ስለዚህ የህዝቦችን ፍላጎት ምክንያት በማድረግ ከመሪዎችም በፊትም ከመሪዎችም በዘለለ ባለስልጣኖች ብቻ ሳይሆን የህዝቡን ፍላጎት ግምት በማስገባት የኢትዮ ኤርትራ ሰላም ጉዳይ በተመለከተ ትልቅ አትኩረት እንደሚሰጡት የሚያሳይ ስለሆነ በጣም ጥሩ ነበር ማለት ነው። ሌላው ተቃዋሚዎች ላይ አብሮ የሚሰሯቸው ገና ከጅምሩ ተፈኳካሪ እንጂ ተቃዋሚ አይደሉም የሚለዋቸው ነገሮችን እሱ ራሴ እንኳን አይደለም ምንድነው? ተፈኳካሪ ና ተቃዋሚ ምንድነው የሚለውን ነገር ጽንሰ ሀሳቡ ምኑ በምን መልኩ ይለያ የሚለውን ነገር እንኳን የራሴ ትንሽ የሚለይበት ነገር ቢኖረኝ ዞሮ ዞሮ ግን እሳቸውን ያቀረቡትን አስተሳሰብ ፉክክር ነው ማለታቸው በራሱ ተቃዋሚዎቹም ወደ ኢህአዴግ መስመር እንዲሳተፉ፣ አብሮ እንዲሰሩ፣ እንዲያግዟቸው በመተባበር ኢትዮጵያን የመገንባት ላይ በተመለከተ ትልቅ አስተዋጽኦ ያለው በመሆኑ ይሄም ትልቅ ቦታ ሰጠዋለሁ ማለት ነው። በዚህ መልኩ መምጣታቸው በሌላ በኩል ኢትዮጵያ አጠራሩ እራሱ ገና ለምሳሌ የኢትዮጵያውያንን ተሳትፎ በተመለከተ አንድነን በሚለው ጉዳይ ላይ ያቀረቡትን የአንድነትን ተምሳሌት በተመለከተ ትኖርም ሆነ ስትሞት ኢትዮጵያ ሆነ እንደምትቀር የገለጹትን አገላለጽ እኔም በጣም ሳቢና ጉልበት ሰጪ ነው። በጣም ደስ የሚል አገላለጽ ነው። እሱ ብቻ ሳይሆን ኢትዮጵያውያን ታሪካቸው ለምሳሌ ትግራዋይን በተመለከተ የገለጹትን አገላለጽ ትክክለኛ የሆነ ስያሜው ትግራዋይ። አዎ፣ ትክክለኛ የሆነ ስያሜው ይዘው መምጣታቸው ልዩ የሚያደርጋቸው ከማንም ጠቅላይ ሚኒስትር ልዩ የሚያደርጋቸው አሳየም። ትግራዋይ ነው የሚባለው ትክክለኛ ቃሉን ተጠቅሟል። ይሄ ራሱ ቀላል አይደለም። ስለዚህ ገና ከጅምሩ በጥንቃቄ የጀመረ መሪ መጨረሻውም ጥንቃቄ ሞላበት፣ ሥርዓት ያለው ወደ ሰፊነት ምናምን ሲገልጿቸው የነበሩ ቃላቶቹን ስታያቸው በጣም ኢትዮጵያን አንድነት ያደረጉ እንደነ አባይ፣ እንደነ አድዋ ብዙ ወሳኝና ጠንካራ የሆኑ ብሔር ብሔረሰብ ሊያሳስሩ የሚችሉ ተነበረ ተወዘ ኤ ግሬት ስፒች። በጣም ደስ የሚል ና ብዙ እኔ ብቻ ሳይሆን ጓደኛሞች አለን እናወራለን። ስለዚህ ጥሩ ነው። በጣም ደስ የሚል ነው። ስለዚህ አይውሽ ጥሩ ነገር እንዲሆንላቸው የሚመኝላቸዋለሁ እና እናግዛለን እኛ ብቻ አልነበት በጣም